ኢህአዴግ ያቋቋመው አምባገነን መንግስት ለኢትዮጵያ መሰረታዊ ችግሮች መፍትሄ ሊሰጥ አይችልም ሲል ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የ2007 ቱን የምርጫ ሂደት የተቹት አመራሮች ህገ ወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሰዋል ብለዋል። በተያያዘ ዜናም የፊታችን ቅዳሜና እሁድ በጠቅላይ ሚኒስትር ደሳለኝ ኃይለ ማርያም ሰብሳቢነት የሚካሄደው የእድገትና የለውጥ ሽግግር ቅድ ስብሰባ ላይ ቢጋበዙም የማይገኙ መሆናቸውን የተለያዩ ተቃዋሚ ፓርቲዎች እየገለጹ ነው። መድረክ ዛሬ የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። በ2007 አጠቃላይ ምርጫ ወቅት የታየው የተቃዋሚዎች ቅሬታ ዛሬም በመንግስት ምስረታ ማግስት ቀጥሏል። ለመጪዎቹ አምስት አመታት በጠቅላይ ሚኒስትርነት እንዲቀጥሉ በፓርላማው የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ይፋ ያደረጉት ሰሞኑን ነው። ተቃዋሚዎቹ ግን ፓርላማው ራሱ የተቋቋመው በህጋዊ መንገድ አይደለም ባይ ናቸው። ዛሬ መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይህንኑን ያንጸባረቀው ኢህአዴግ መቶ በመቶ እንዳሸነፈ ያወጀበት የምርጫ ሂደት መራጩን ህዝብ ያስቆጨ የሚገኝ መሆኑን ጠቅሷል። መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከምርጫ እስከ መንግስት ምስረታ ያለውን ሂደት ነው የተቹት። ያው ህገወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሷል። ይሄ የተመሰረተው መንግስት ቢሆን ስራውን በአግባብ ሊወጣ የማይችል ነው ብለን እዚህ መከራከሪያዎችን አስቀምጠናል። አንደኛ ስራና ሰራተኛ የማገናኘት ሙያና ስራን የማገናኘት ነገርም አናይም። የፖለቲካ ሹመት ብቻ ነው። ያ የፖለቲካ ሹመቱም እንዲሁ መበወዝ ነው። ከአንዱ ጋር ወስደው ሌላው ጋር ለዚህም ነው ፍራሽ አዳሽ ያለው። ምንም አዲስ ይሄ ነው የሚባል ብቃት ይዞ እየመጣ ይሄ መጠቃቃት የሚሉትን ነገር ቀልድ አልገውታል። ሽፋን ውስጥ ነው ግን ቀልድ ነው። ገዢው ፓርቲ ኢህአዴግና የብሔራዊ ምርጫ ቦርድ የ2007 ቱን የምርጫ ሂደት አስመልክቶ በተቃዋሚዎች የሚቀርቡ ትችቶችን ሲያስተባብሉ ቆይተዋል። ምርጫ ቦርድ እንደሚያምነው ምርጫው በሰላማዊና በዲሞክራሲያዊ መንገድ የተካሄደ ከፍተኛ የህዝብ ተሳትፎም የታየበት ነው። በተቃዋሚዎች የሚቀርቡ ውንጀላዎችን መሰረተ ቢስ መሆናቸውን ይገልጻል። የምርጫ ቦርድን አስተያየት የሚጋራው ገዢው ፓርቲ ኢህአዴግም ተቃዋሚዎች የፓርላማ መቀመጫ ባያገኙም በሀገራዊ ጉዳዮች ላይ መሳተፍ እንደሚችሉ አስታውቋል። በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ መክፈቻ ላይ የተናገሩት ፕሬዚዳንት ዶክተር ሙላቱ ተሾመም ከዚህ በፊት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተገለጸውን አጠናክረዋል። እርሳቸው እንዳሉት በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች በሀገራዊ ጉዳዮች ላይ ሀሳባቸውን የሚገልጹባቸው መድረኮች ይመቻቻሉ። በዛሬው መግለጫ ስለዚሁ የተጠየቁት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ከፓርላማው ውጭ መድረክ ሊኖር እንደማይችል አብራርተዋል። ተቃዋሚ የፖለቲካ ፓርቲዎች በአንድ ተወዳዳሪ አሸንፍ ያለሁ የሚል ፓርቲ በአቋቋመው መንግስት ውስጥ እንዴት አድርገው መሳተፍ እንደምችሉ የእኛም ሆነ የዓለም ተሞክሮ የሚያሳየው መድረኩ ፓርላማ ነው፣ የፓርላማ መድረክ ነው። ያንን የፓርላማ መድረክ ጨርሶኑ እንዳይደርስበት አድርገዋል፣ እንዳይሆን አድርገውታል። ከዛ ውጭ ተቃውሞ ፖለቲካ ፓርቲዎች እንግዲህ ከግለሰቦች ስብስብ አይደሉም፣ እንደማንም ግለሰቦች በሀገራዊ ጉዳይ ላይ ያገባቸዋል። በሰላምም ሆነ በጦርነቱ አስተያየት ይኖራቸዋል እና በዛ አይነት መልክ የምናደርገው ተሳትፎ እንደሆን እንጂ ይሄ መንግስት እንደምለው ፓርቲዎችን አስታክፈን ነው መንግስታችንን የምናካሂደው የምሉቱ ሊሆንም አይችልም። ሊሆን እንዴት አድርጎ ስልቱ እንዴት ነው? የፊታችን ቅዳሜና እሁድ በጠቅላይ ሚኒስትሩ ሰብሳቢነት እንደሚካሄድ የሚጠበቀው የሁለተኛው የእድገትና ትራንስፎርሜሽን እቅድ ውይይት ከምርጫው በኋላ ተቃዋሚዎች የተጋበዙበት የመጀመሪያው ትልቅ መድረክ ሆኗል። የዚህ እቅድ ጭማቂ የሆነ ሰማንያ አንድ ገጽ የተላከላቸው የመድረክ አመራሮች ሀያ ሰዎችን ይዘው መገኘት እንደሚችሉ በደብዳቤ ተገልጾላቸዋል። እነሱ ግን እንደማይገኙ በመግለጽ ለጠቅላይ ሚኒስትሩ ቢሮ ደብዳቤ መጻፋቸውን ይፋ አድርገዋል። ለመናገር ስንት ደቂቃ እንኳን እንደተፈቀደላቸው በማያውቁት ጉባኤ ላይ መገኘት እንደሚያስቸግር ነው የገለጹት። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዳሉትም የስብሰባው ግብዣ የመጣው የእነርሱ ተደጋጋሚ ጥያቄ ምላሽ ባላገኘበት ሁኔታ ነው። እኛ በተደጋጋሚ ከምርጫ በፊትም ከምርጫ በኋላ መሰረታዊ የሆኑ የቤቱ ችግሮች ላይ እንነጋገር፣ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ በተለይ የዲሞክራሲ ጥያቄ ላይ ብለን ለጠቅላይ ሚኒስትሩ ደጋግሜን ስፍነት ከምርጫ በፊትም ከምርጫ በኋላ ከምርጫ በኋላም መሰረታዊ የሆኑ ችግሮች አሉ ህዝብን አጭበርብሮ ተምረትኩ ማለት ብቻ አይበቃም፣ እንነጋገርበት። ይሄን አገር ስልጣን ወይ ሞት ብላችሁ ይዛችሁ ወደ ሞታችሁ አትሂዱ ብለን በግልጽ በአደባባይ ደብዳቤ ጽፌት ጠይቀናል። አልመለሱም። አሁን በኋላ ብር መጥቶ ይሄውኛ ሰማና ነው ስትገጻ ዘጋጅታ ኑናታዩ ሲያስተሙ ነበር። ሌላው ተቃዋሚ ፓርቲ የመላው ኢትዮጵያ አንድነት ድርጅት መያድም በስብሰባው ላይ እንደማይገኝ አስታውቋል። ሌሎች ሀገራዊ ጥያቄዎች ባልተመለሱበት ሁኔታ ለመሳተፍ አንፈልግም ብለዋል። የህዝብ ግንኙነት ኃላፊው አቶ ሙሉጌታ አበበ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የስብሰባውን ተሳታፊዎች ማንነትና ቁጥር አስመልክቶ መንግስት እስካሁን ይፋ ያደረገው ዝርዝር መረጃ ያለመኖሩን እስክንድር አስመልክቶ በዘገባው ያካተተው መረጃ የተገኘው ከተቃዋሚዎች መሆኑን ገልጿል።